ባለፈው አርብ ሶማሊያ ጌዶ ክፍለ ሀገር ውስጥ የአልሸባብ ተዋጊዎች የደመሰሱት የኬንያ ክፍለ ጦር ጥቃት እንደሚደርስበት ማስጠንቀቂያ ደርሶት እንደነበረ አንድ የሶማሊያ ጄኔራል ተናገሩ። የሶማሊያ ጦር ሰራዊት የጌዶ ክፍል አዛዥ የሆኑት ጄኔራል አባስ ኢብራሂም ጉሬ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል የኬንያው ጦር አዛዥ የመጀመሪያዋ ጥይት ከመተኮሷ ከጥቂት ሰዓታት በፊት ሊያጠቋችሁ ነው ተብሎ ተነግሯቸው ነበር ብለዋል። መረጃው ደርሶን ነግረናቸው ናቸው ተዘጋጅተውበት ነበር ነው ያሉት ጄኔራሉ። ኬንያ ድንበር አጠገብ በምትገኘው የደቡባዊ ሶማሊያ ከተማ አልኤዴ በሚገኘው የአፍሪቃ ሕብረት የጦር ካምፕ በደረሰው ጥቃት ቢያንስ አርባ የኬንያ ወታደሮች መገደላቸውን የጌዶ ክፍለ ሀገር ምክትል አገረ ገዢው ገልጸዋል።